ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የእሁድ ሐምሌ 11 2013 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ የማስተናግዳችሁ ሰሎሞን አባተ ነኝ። የምርጫ ውጤትና የመጪው መንግሥት ፈተናዎች። ዜጎች በሰሩት ልክ መኖር የሚችሉበትን ሀገር መፍጠር አለበት። ሰው ላይ መስራት አለበት። አመለካከታችን ላይ ማለትም፣ ሰው በጣም ጭፍን ሆኗል። ወንድም ወንድሙ ላይ ጨካኝ ሆኖ አብሮ ያደገ ምን ያለ ሰው ዘር መቁጠር፣ አጥንት መቁጠር ጀምሯል። እንደዚህ አይነት ነገሮች ድሮ አልነበሩ። ጊዜ ያመጣው ነገር ስለሆነ ሰው ላይ መሰራት አለበት ብዬ ነው የማምነው። በተለያዩ ቦታዎች ላይ የሚነሱ ዘር መሰረት ያደረጉ ጥቃቶች፣ ግጭቶች አሉ። በእነሱ ላይ ሊፈትንበት ይችላል የሚል ግምት አለኝ። በተጨማሪም ደግሞ ሃይማኖታዊ ነክ ጉዳዮችም በነሱ ላይ መንግስት ሊፈትን ይችላል። ኑሮ በመወደዱ የተነሳ ሚስቴ ራሱ ጥላለች ነው አልቻልኩም። ኑሮ በቃ በጣም በጣም መስተካከል አለበት። ይህ መንግስት ሁም ብሎ አስበው መስራት ያለበት ነገር ነው። አስተያየቶችን ያካተተ ዘገባ ይዘናል። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮች የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። በኢትዮጵያ ውስጥ የሚሰሩ ማናቸውም መገናኛ ብዙኃን ከትግራይ ክልል ጋር በተያያዘ የኢትዮጵያን ሉዓላዊነት የሚጻረሩ ስያሜዎችን እንዳይጠቀሙ ማሳሰቢያ ተሰጠ የኢትዮጵያ መገናኛ ብዙሀን ባለስልጣን ባወጣው መግለጫ በሀገሪቱ የሚንቀሳቀሱ ሁሉም የመገናኛ ብዙሀን ህወሀትን የትግራይ ክልል መንግስት እንዲሁም በድርጅቱ የሚመራውን ሀይል የትግራይ መከላከያ ሀይል በሚል ስያሜ እንዳይጠቀሙ አሳስቧል የባለስልጣኑ ዋና ዲሬክተር መሐመድ እድሪስ ህወሀትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፈቃድ እስከ መሰረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል። ባለስልጣኑን አነጋግረን ያጠናቀር ነው ዘገባ ከዜናው በኋላ ይቀርባል። ትግራይን እያስተዳደሩ ያሉ ኃይሎች ይዘዋቸው የነበሩ አንድ ሺ የመንግስት ወታደሮችን መልቀቃቸውን የህወሀት መሪ ዶክተር ደብረ ጽዮን ገብረ ሚካኤል በሳተላይት ስልክ እንደተናገሩ ሮይተርስ ዘገበ። ወታደሮቹ በደቡብ ትግራይ ከአማራ ክልል ጋር ወደሚያዋስን አካባቢ መሸኘታቸውን ዶክተር ደብረጽዮን ቢናገሩም ወታደሮቹን የመልቀቁን ድርድር እንዴት እንደተካሄደና ማን እንደተቀበላቸው እንዳልነገሩት የዜና አገልግሎቱ አመልክቷል። ከአምስት ሺ በላይ ወታደሮች አሁንም በእጃቸው እንደሚገኙና በእጃችን አሉ የሚሏቸው ከፍተኛ የጦር አዛዦችን እንደማይለቁና ለፍርድ እንደሚያቀርቧቸው መግለጻቸውን ሮይተርስ አክሎ ዘግቧል። ከኢትዮጵያ መከላከያ ኃይል ቃል አቀባይና ትግራይን በሚመለከት ከተቋቋመው ግብረ ኃይል እንዲሁም ከጠቅላይ ሚኒስትሩ ጽህፈት ቤት ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት የጠቆመው ሮይተርስ የአማራ ክልል አስተዳደር ቃል አቀባይ ግን መረጃ እንደሌላቸው መናገራቸውን ገልጿል። የዓለም የምግብ ፕሮግራም ደብሊዩ ኤፍፒ በትግራይ ክልል ለሚገኙ የሰብአዊ ረዴት ፈላጊዎች በፍጥነት እርዳታ ለማድረስ እንዲያግዘው የአየር በረራ ለማግኘት በጠየቀው መሰረት ከአዲስ አበባ ወደ መቀሌ በረራ እንዲያደርግ እንደተፈቀደለት ና ትላንት ቅዳሜ ሐምሌ 10 2013 ዓ ም በረራ ማድረጉን የኢትዮጵያ ውጭ ጉዳይ መስሪያ ቤት ከምስል ጋር አያይዞ ባወጣው መረጃ አስታውቋል። አያይዞም መንግስት የእርዳታ ስራው በተቀላጠፈ መንገድ እንዲደረግ ፈላጊውን ሁሉ ያመቻቻል ብሏል። በሌላ በኩል በዚህ ጉዳይ ላይ የኢትዮጵያ ዜና አገልግሎት ድርጅት ምንጮቹን ጠቅሶ ባስነበበው ዘገባ ከአዲስ አበባ መቀሌ በተደረገው በረራ በምግብና ስነ ምግብ አቅርቦት የሚሳተፉ በክልሉ ከሚገኙ ወረዳዎች መካከል በሀያ አንድ ወረዳዎች ለሚሰሩ ሰራተኞች ደሞዝ፣ ለስራ ማስኬጃ፣ ለምግብ ቁሳቁስ መጫኛ ና ማውረጃ የሚውል ገንዘብ መሆኑን ምንጮች ጠቁመዋል። አውሮፕላኑም ትላንት መመለሱን ተዘግቧል። በጣና ሐይቅ ላይ አስራ ሶስት ሰዎችን አሳፍራ ስትጓዝ የነበረች ጀልባ መሰወሯ ተሰማ። አስቴር ምስጋናው ተከታዩን አጭር ዘገባ ከባህር ዳር አጠናቅራለች። አስራ ሶስት ሰዎችን አሳፍራ በጣና ሐይቅ ላይ ጉዞዋን የጀመረችው እቺው አነስተኛ ጀልባ መነሻዋ ከማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ አዲስ ጌደንጌ ተብሎ ከሚጠራ ቀበሌ አባንጎጥ ነው፣ መዳረሻዋ ደግሞ ጎርጎራ ወደብ ነበር ይላሉ የወረዳው ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር ቸርነት አስማረ። እና ገበሬ ወደ አስራ ሶስት ሰዎች ናቸው። ወደ ድምቹ ጭነዋል እና ብዙ ነው ድምቹ የጫኑት። ዝሮ ዝሮ ንጋት ላይ ሲሄዱ ስለነበረ በጋራ ሆኖ በእግርም፣ በሞተር በስካፎች በጀልባዎች አሏር ስለጋ አለ። እስካሁን ነገር የለም። እንግዲህ ምናልባት ማዕበል ስለነበረ ማዕበሉ ድምቹ ዛው ነው የሚሰምተው እስከ ጀልባ እንግዲህ ሰዎቹ ነው ያው ወደ ዳር ሊያወጣቸው እንችላለን እንገምታለን። ከትናንት እኩለ ቀን ጀምሮ በሁለት ቡድን የተዋቀረ የፖሊስና የባለሙያዎች ቡድን ፍለጋ እያካሄደ መሆኑን አመልክተው እስካሁን ምንም አይነት ፍንጭ አልተገኘም ብለዋል ኮማንደሩ። መንገደኞቹ ጉዞአቸውን የጀመሩት ሌሊት በመሆኑ ፍለጋውን አስቸጋሪ አድርጎታል ሲሉ አክለው ገልጸዋል። ምክትል ኮማንደር ቸርነት አስማረ ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። በምዕራብ ጀርመን በደረሰው የጎርፍ መጥለቅለቅ ህይወታቸው ያለፉ ሰዎች ቁጥር አንድ መቶ ሰማኒያ ደርሷል። ይህ ቁጥር የታወቀው የነፍስ አድን ሰራተኞች ባደረጉት ጥልቅ አሰሳ ሲሆን ሰራተኞቹ ፍለጋውን በመቀጠላቸው ቁጥሩ ሊጨምር ይችላል የሚል ግምት እንዳለ ፖሊስ አስታውቋል። ላለፉት በርካታ ቀናት ከተሞቹን ያጥለቀለቀው ጎርፍ በከፍተኛ ሁኔታ ያጠቃው በአህዊለር አካባቢ ምዕራብ ጀርመን ራይንላንድ ፓላቲኔት ግዛት ውስጥ የአንድ መቶ አስር ሰዎች ህይወት አልፏል። አጎራባች በሆነው በሰሜን ራይን ቬስትፋሊያ ደግሞ አራት የእሳት አደጋ ሰራተኞችን ጨምሮ አርባ አምስት ሰዎች ህይወታቸው ማለፉ ታውቋል። ሀያ ሰባት ሰዎች ደግሞ በቤልጅየም ህይወታቸው አልፏል። ጀርመኗ መራሄተ መንግስት አንጌላ መርከል በከፍተኛ ሁኔታ ጉዳት የደረሰበትን አህ ዌለር አካባቢ የምትገኘውን ሹልድ መንደርን ዛሬ ጐብኝተዋል። አንጌላ ጉብኝቱን ያደረጉት ትናንት አካባቢውን የጎበኙት የጀርመን ፕሬዝዳንት ለአካባቢው ዘላቂ የሆነ ድጋፍ ያስፈልጋል ማለታቸውን ተከትሎ ነው። የሀገሪቱ የገንዘብ ሚኒስትር አላፍ ሾላዝም ረቡዕ እለት አስቸኳይ እርዳታ ማድረግ የሚያስችል የጥቅል የገንዘብ ድጋፍ ፕሮጀክት ለምክር ቤቱ እንደሚያቀርቡና ሶስት መቶ አርባ አምስት ሚሊዮን ዶላር እንደሚያስፈልግም ለአንድ ጋዜጣ በሰጡት ቃለ ምልልስ አስታውቀዋል። በደቡብ አፍሪካው ብጥብጥ የሞቱ ሰዎች ቁጥር ሁለት መቶ አስራ ሁለት ደርሷል። እስካሁን በግድያ ዘረፋና ብጥብጡ የተጠረጠሩ ሁለት ሺ አምስት መቶ ሰዎች ታስረዋል። የቀድሞ የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማ እስርን ተከትሎ በሀገሪቱ ለአንድ ሳምንት የቆየውን አመጽና ብጥብጥ እንደሚያስቆሙና ሁኔታዎች ወደ ነበሩበት እንዲመለሱ እንደሚያደርጉ የሀገሪቱ ፕሬዚዳንት ሲሪል ራማፎሳ ቃል ገብተዋል። አያይዘውም ቀውሱና ብጥብጡ የታቀደና የተቀናጀ በመሆኑ የድርጊቱ ፈጻሚዎች በሕግ ይጠየቃሉ ብለዋል። በአሁኑ ሰዓትም ብጥብጡን እንዲያቆሙ የተላኩት 25 ሺ ወታደሮች ኩዋዙሉ ናታልና ጋተንግ በተባሉ አካባቢዎች የተንሰራፋውን ብጥብጥና ዘረፋ ያስቆማል ብለዋል። አመጹ በደቡብ አፍሪካ የተቀሰቀሰው የቀድሞ የደቡብ አፍሪካ ፕሬዝዳንት ጃኮፍ ዙማ በሙስና ወንጀል የተከሰሱበት የፍርድ ቤት ጉዳይ ጥፋተኛ በመባላቸውና ፍርድ ቤቱ የፈረደባቸውን የ አስራ አምስት ወራት እስር እንዲፈጽሙ ከታሰሩ በኋላ ነው። ዩናይትድ ስቴትስ ጸረ ኮቪድ-19 ክትባትን ለአፍሪካ ለመለገስ በገባችው ቃል መሰረት የመጀመሪያውን ጆንሰን ኤን ጆንሰን ክትባት ወደ ኢትዮጵያ ጅቡቲና ቡርኪና ፋሶ ልትልክ ነው። የአፍሪካ ህብረት ኮቫክስና የዩናይትድ ስቴትስ መንግስት ከአውሮፓ ህብረት ጋር በቅንጅት በሚሰሩት የክትባት የማዳረስ ዘመቻ ለአህጉሪቱ 25 ሚሊዮን ክትባት ለማድረስ እቅድ ተይዟል። ይህ ለሶስቱ ሀገራት የሚላከው የመጀመሪያ ዙር ክትባት ጭነት የሚላከውም ዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለመላው ዓለም ሀገራቸው ሰማንያ ሚሊዮን ክትባቶችን እንደምታከፋፍል የገቡትን ቃል ተከትሎ ነው። አድማጮች፣ ለዜናው የተመደበው ሰዓት በዚሁ አበቃ። ከቀሪ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ። ሲሆን ለዜናው ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 11 2013 ዓ ም ምሽት ፕሮግራም ነው። በጥቁሮች ላይ የሚደርስ ከዘር ጋር የተያያዘ ጭቆናን ለማስቆም ብቸኛው መፍትሄ በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የጥቁር ምጣኔ ሀብት ልቀት ተብሎ የተሰየመ ድርጅት አሜሪካ ውስጥ የሚኖሩ አንድ መቶ ሰላሳ ኢትዮጵያውያን አቋቁመዋል። ድህነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ድሃ አይደለም። አሜሪካ ውስጥ ብቻ ወደ አንድ ነጥብ አንድ ትሪሊየን ዳላር ስፔንድ የሚያደርግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባስብ በዓለም ውስጥ ቶፕ ቴን ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ አንድ ነጥብ ሶስት ቢሊየን ጥቁር ህዝብ ቀላል ህዝብ አይደለም። የፕሮጀክቱ ስራ አስፈጻሚ የሆኑትን ዶክተር ፍስሀ እሸቱን ነው የሰማችሁት። በስፋት ይመለሳሉ። አሁን ወደ መጀመሪያው ዝግጅት እናልፋለን። ኢትዮጵያ ውስጥ የሚሰሩ ማንኛቸውም መገናኛ ብዙሃን ከትግራይ ክልል ጋር በተያያዘ የኢትዮጵያን ሉዓላዊነት የሚጻረሩ ስያሜዎችን እንዳይጠቀሙ የኢትዮጵያ መገናኛ ብዙሃን ባለሥልጣን ማሳሰቢያ ሰጥቷል። ባለሥልጣኑ ትናንት ባወጣው መግለጫ በአገሪቱ ውስጥ የሚንቀሳቀሱ ሁሉም መገናኛ ብዙሃን ሕወሓትን የትግራይ ክልል መንግሥት፣ እንዲሁም በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ እንዳይጠቀሙ አሳስበዋል። የባለሥልጣኑ ዋና ዳይሬክተር መሐመድ ኢድሪስ ሕወሓትን የክልል መንግሥት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ሥልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለሥልጣኑ ፍቃድ እስከ መሠረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል። ኬኔዲ አባተ ተጨማሪ አለው። የኢትዮጵያ መገናኛ ብዙሀን ባለስልጣን ባወጣው መግለጫ በሀገሪቱ የሚንቀሳቀሱ ሁሉም የመገናኛ ብዙሀን ከኢትዮጵያ ሉዓላዊነት ጋር የሚጻረሩ ስያሜዎችን እንዳይጠቀሙ አሳስቧል። ባለስልጣኑ በትግራይ ክልል ካለው ወቅታዊ ሁኔታ ጋር ተያይዞ የውጭና የሀገር ውስጥ መገናኛ ብዙሀን በመደበኛም ሆነ በበይነመረብ በሚሰሯቸው ዜናዎችና ፕሮግራሞች ላይ ባደረገው ክትትል ህግን ያላከበሩ አዘጋገቦችን መመልከቱን አስታውቋል። በኢትዮጵያ የህዝብ ተወካዮች ምክር ቤት ሽብርተኛ ተብሎ የተፈረጀውን ህወሀትን የትግራይ ክልል መንግስት፣ እንዲሁም በህወሀት የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ መጠቀም ዋነኛው ህገወጥ ተግባር መሆኑንም ነው ያስታወቀው። የባለስልጣኑ ዋና ዳይሬክተር መሐመድ እድሪስ ህወሀትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል። በኢትዮጵያ ህግ ከፍተኛው የህግ ወይም የስልጣን ሀይል የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት ሁላችንም እንደምናውቀው በትግራይ ያለውን የህወሀት ሀይል በሽብር የፈረጀው ኃይል ነው። እኛ አሁን በየትኛውም ሀገር እንደሚደረገው ህጉንና ህጉን መሰረት አድርገን አክት ማድረግ ስላለብን ነው። ሁለተኛው በኢትዮጵያ ውስጥ ትግራይ የኢትዮጵያ ወይም የፌዴራል ዲሞክራቲክ ሪፐብሊክ አንድ አካል ነች። ስለዚህ የትኛውም ክልል የራሱ መከላከያ ሀይል አለው የሚል የህግ ማዕቀፍ የለም። መከላከያ የሚለው ሀሳብ ራሱ የሚመጣው የአንዲት ሉዓላዊት አገር ጋር ተያይዞ የሚነሳ ኮንሴፕት ነው እንጂ በክልል ውስጥ ወይም በአንድ ሀገር ውስጥ በተለያዩ ክልሎች የሚፈጠሩ ማለትን የክልል መንግስት ማለትና በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ መጠቀም የኢትዮጵያን ሉዓላዊ ግዛት ጥያቄ ውስጥ የሚያስገባ የሀገር ደህንነትንና የኢትዮጵያን ህዝብ ጥቅም የሚጎዳ ነው ሲል ባለስልጣኑ ገልጿል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፈቃድ እስከ መሰረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል። ከሀገር ውስጥ ሚዲያ ውስጥ ጋር ሲነጻጸር ከፍ ባለ ደረጃ ይህን ጉዳይ ያለምንም ጥንቃቄ ሲጠቀሙት እናያለን። አንዳንድ ቦታ ደግሞ በሚገርም ሁኔታ ከሚዲያዎች ማለፍ ያሉ አካላት ቃላቱን ሲጠቀሙት ወይም ኢንዶርስ ሲያደርጉት ይታያል ይህን ተገቢ እንዳልሆነና ይህን ከማድረግ መቆጠብ እንዳለባቸው ለውጭ ሚዲያዎችም አሳውቀናል የሀገር ውስጥ ሚዲያዎችም የኤሌክትሮኒክስ ሚዲያውም ይሁን የበይነመረብ መገናኛ ብዙሀንም የህዝብ ተወካዮች ምክር ቤት በጥቅምት ወር 2013 ዓ ምት የህወሀትን ህጋዊነት ሽሮ አዲስ ጊዜያዊ አስተዳደር ቢያቋቁምም መቀሌን በድጋሚ የተቆጣጠረው ህወሀት ግን ራሱን የትግራይ ክልል ህጋዊ መንግስት እንደሆነ ነው የሚገልጸው። በህወሀት የሚመራው ኃይል ደግሞ ራሱን የትግራይ መከላከያ ኃይል በሚል ስያሜ መግለጽ ከጀመረ ሰነባብቷል። ስያሜዎቹ ለሚዲያ ፍጆታ እንዳይውሉ ያስጠነቀቀው የኢትዮጵያ መገናኛ ብዙሀን ባለስልጣን በክልሉ ምርጫ እስኪካሄድ ድረስ ትግራይን እንዲመራ ስልጣን ሰጠው ጊዜያዊ አስተዳደሩ እንደሆነም ነው የገለጸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በኢትዮጵያና በአማራ ህዝብ ላይ የተደቀነ ያለውን የህልውና አደጋ ለመመከት ከመንግስት ጎን እንደሚሰለፍ ተቃዋሚው የአማራ ዲሞክራሲያዊ ኃይል ንቅናቄ ኢዲሃን ሰሞኑን አስታውቋል። አስቴር ምስጋናው ዝርዝሩን ከባህር ዳር ይዛለች። የአማራ ዴሞክራሲያዊ ኃይል ንቅናቄ አዲሃ በኢትዮጵያ ፓርላማ አሸባሪ ተብሎ የተፈረጀውን ህወሀትን መታገል የጀመረው ቀደም ብሎ እንደነበር ሊቀመንበሩ አቶ ተስፋውን አለምነህ ተናግረዋል። ድርጅታቸው በኤርትራ በረሃ ጋሽ ባርካ በተሰኘ ቦታ ከስምንት ዓመታት በላይ መታገሉንም አቶ ተስፋውን አመልክተዋል። ጸረ አማራ ጸረ ኢትዮጵያ አቋም እንዳለው ግልጽ ነው። ይህንንም በመረዳት ላለፉት ዓመታት በርካታ መስዋዕትነት በመክፈል በኤርትራ በረሃ ስንታገለው ቆይተናል። አሁንም ቢሆን መንግስት፣ እንደ መንግስት ግልጽ አዋጅ ሚመስል በተለይ የክልሉ መንግስት ታውጇል። ይህንን ያለምንም ቅድመ ሁኔታ ተቀብለን እኛም አድሬስ ስናደርግ ስንፈልገው የነበረ ስለሆነ ትናንትም ስንታገለው የነበረ ስለሆነ ሰራዊታችንን በኤርትራ በረሃ መሰረታዊ ውትድርና ስልጠና ወስደዋል። ተራራውን መውጣት መውረድ ይችላል። ይህንንም ደግሞ ወደ ውጤት ለመቀየር የምንችለውን ነገር ለማድረግ ራሳችን እያዘጋ እያዘጋጀን ያለ ነው። ቡድኑ የኢትዮጵያና የአማራ ህዝብ ስጋት ሆኖ በመምጣቱ የሚያደርገውን የጦርነት ትንኮሳ ለመመከት እየተዘጋጀ ነው ብለዋል። አቶ ተስፋውን የአማራ ህዝብ ህልውና ለማስጠበቅ ብሎም የኢትዮጵያን አንድነት ለማስጠበቅ የትኛውም ሀይል እየተንቀሳቀስ የትኛውም ሀይል ጋር አብሮ ለመስራት ትናንትም ችግር አልነበረብንም፣ ነገም ችግር አይኖርብንም። ይህ ጦርነት የአማራ ብቻ ጦርነት አይደለም። የአማራ ህዝብ እንደ አጋጣሚ ሆኖ ተጎራባች ስለሆነ የሽብርተኛው የሚንቀሳቀስበት ነው እንጂ የህልውና ጦርነት ነው። የኢትዮጵያን አንድነት ይፈታተናለው ነው። ኢትዮጵያ አሁን ባለችበት ሁኔታ የውስጥ የውጭ ጠላት ወዲያ ወዲህ የሚልበት ሁኔታ ልዩነትን የሚያሰፋ ተግባር ላይ መኖር የለብንም። በዚህ ጉዳይ ላይ እኛ ምንም የምናቅመመው ነገር የለም። ማንኛውንም መስዋዕትነት ለመክፈት ዝግጁ ነን። አሁንም እያደረግ ያለነው ያለ ነው ማድረግ የሚገባ ነገር አጠናክረን የምንቀጥለው። ህወሀት ሴቶችንና ህጻናትን ለጦርነት ፊት ማሰለፉን ዓለም አቀፉ ማህበረሰብ ሊያወግዘው ይገባል ሲል ንቅናቄው በመግለጫው አሳስቧል። ትግራይ ክልልን በድጋሚ መምራት መጀመራቸውን የገለጹት ዶክተር ደብረጽዮን ገብረ ሚካኤል በሰጡት መግለጫ ውጊያ የሚያካሂዱት በኃይል ተያዙ ያሏቸውን አካባቢ አካባቢዎች ለማስለቀቅ እንደሆነ ተናግረዋል። ባለፉት ስምንት ወራት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድራቸው የነበሩ መሬቶችን በኃይል የያዛችሁ አካላት በአስቸኳይ ለቃችሁ እንድትወጡ ሲሉ ያስጠነቀቁ ሲሆን ይህ ካልሆነ መብታችንን በትግል እናስከብራለን ማለታቸው ይታወሳል። የአማራ ክልል መንግስትና አንዳንድ የፌዴራል መንግስት ባለስልጣናት ግን ህወሀት የወልቃይትና ራያ አካባቢዎች ወደ ትግራይ ያካለለው ከ30 ዓመት በፊት የጨበጠውን ስልጣን እና የነበረውን ጉልበት በመጠቀም እንደሆነ ተናግረዋል። ቦታዎቹ ወደ ትግራይ የተካለሉት የኢትዮጵያ ህገ መንግስት ከመጽደቁ በፊት እንደሆነ በማስታወስም ሂደቱ ህጋዊ መሰረት የለውም ሲሉ ተደምጠዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴር ለዘገባው ወደ ተከታዩ ቅንብር እናልፋለን። ብሔረተኛነት ሰላምን ማረጋገጥና የዜጎችን ደህንነት መጠበቅ እንዲሁም ከአባይ ጋር የተያያዙ የውጭና የውስጥ ጫናዎች ለአዲሱ መንግሥት ፈተናዎች ሆነው እንደሚቀጥሉ ያላቸውን ግምት አስተያየታቸውን ለአሜሪካ ድምፅ የሰጡ የሐዋሳ ከተማ ነዋሪዎች ተናግረዋል። የኑሮ ውድነትና ሥራ አጥነትም ሌሎች ፈተናዎች እንደሚሆኑም ገልጸዋል። አስተያየቶቹን ያሰባስበው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል። ከአስተያየት ሰጪዎች አንዱ የሆነው ሙሉቀን ቢንያም በሐዋሳ ከተማ የሚኖር ሲሆን በስራውም የኪነ ህንጻ ባለሙያ ነው። ምርጫውን ተከትሎ አዲስ መንግስት የመሰረቱን እድል ያገኘው ፓርቲ የአገሪቱን ችግሮች ከመፍታት ረገድ ካለፉት ሶስት ዓመታት የተሻለ መንገድ መከተል አለበት ብሏል። ባሳለፍነው ሶስት አመት ውስጥ ብዙ ጥሩ ነገሮችንም አይተናል፣ በጎ ምንላቸው። በዛውም ልክ ደግሞ መጥፎ የሚባሉ ነገሮችንም አይተናል። መንግስት የሄደባቸውን አብዛኞቹን ነገሮች ትክክል ናቸው ብዬ አምናለሁ። አንዳንዶቹ ላይም ደግሞ ጥያቄ አለኝ ጉዳዮች ነበሩ። በአባይ ጉዳይ ላይ የወሰደው የዲፕሎማሲ ጉዳይ መጥቀስ ይቻላል። ዛፍ በመትከል አረንጓዴ አሻራ ላይ የወሰደው እርምጃዎች እነዚህ እነዚህ በቆንጆ በጥሩ መልኩ ልታነሳቸው የምችላቸው ነገሮች ናቸው። በሀገሪቱ ላይ የነበረውን ሰላምን በማስጠበቅ ጉዳይ ላይ ግን ለዘብተኛ አቋም ይዞ የምታይባቸው ቦታዎች ነበሩ። አንዳንድ ቦታዎች ላይ ግጭቶ ሲነሱ ከቆየ በኋላ ነገሮች ካበቁ ሰዎች ከሞቱ ንብረት ከወደመ በኋላ አስተያየት የመስጠት ነገሮች ላይ ውሳኔ ማስተላለፍ ነገሮችንም አይተናል። በቀጣይ ግን መንግስት ማድረግ ያለበት ነገር ብዬ ማስባቸው አሉ። በምርጫ ክርክሮቹ ላይ አብዛኞቹን ክርክሮች ተከታትያለው የሁሉንም ፓርቲዎች ከነሱ መልካም የሚላቸውንም በመውሰድ የራሱንም በመጨመር እርቅ ማውረድ ካለበት ጋር በሰላማዊ መንገድ ማድረግ ከሰዎች ጋር የንግግር መድረኩን ከተቃዋሚ ፓርቲዎች ጋር ከተፎካካሪ ፓርቲዎች ጋር ያለውን መድረክ በደንብ አሁን ከነበረው በላይ በማስፋት መስራት አለበት ብዬ አስባለሁ። ፖሊሲዎቹን አተገባበር ላይም ደግሞ ቃል የገባቸውን ነገሮች መጠበቅ አለበት ብዬ አስባለሁ። ህዝቡ ድምጽ የሰጠው መንግስት የገባውን ቃል ይፈጽማል በሚል ነው። ስለዚህ ያንን ነገር መፈጸም አለበት ብዬ አስባለሁ። አቶ ደግፈ ክቶ በበኩላቸው የሀገሪቱን ችግር ለመፍታት በአንድ በአንድነትና በእኩልነት ላይ ጠንካራ ስራ መሰራት አለበት ሲሉ አስተያየታቸውን ሰጠዋል። በእኩልነት የተረጋገጠች ዲሞክራሲያዊ ሀገር እና ለወደፊት እድገት ጎዳና ላይ ያለች ሀገር መፍጠርና ማስተዳደር ማዋቀር አለበት የሚል አሳብ አለኝ። አቶ ሚካኤልስ ልዑል ሰገር ደግሞ ይህንን ብለዋል። ጥሩ መንገድ እየተከተለ ነው። መስተካከል ያለበት ነገር፣ ገሃድ መውጣት ያለበት ነገር የተደበቁ ነገሮችን ለህዝብ ጋር በማውጣት ወይም ግልጽ በማድረግ ግልጽ በሆነ መንገድ ፖለቲካውንና ሀገሩን እየመራ ያለ ፓርቲ ነው ብዬ ነው ማስበው። አሁንም ያው የጀመራቸው ነገሮች አሉ። የጀመራቸውም ያው መጨረስ ያለበትም ነገር ስላለ እነሱ ነገሮች እስኪጨርስ እንጠብቃለን። መጨረስ ያለበትም ነገር ያው ይጨርሳል ብዬ ተስፋ አድርጋለሁ። እንደዛውም ደግሞ ኢትዮጵያን አንድ ወደ ማድረግ ሀሳብ ውስጥ የገባ ፓርቲ ነውና ኢትዮጵያን አንድ በማድረግ በኩል እንደሚሰራ ነው የማስበው። ሌላ የአዋሳ ከተማ ነዋሪያ ወጣት ቤትሌሄም ክብሩ ሌላ ሀሳብ ነው ያላት። ካለፉት አመታት ያለፈውን ስህተት ተምሮ የተሻለ ነገር ማምጣት ጥሩ የሰራውን ደግሞ በዛው መቀጠል። ኢቨን ከሱ የሶስት አመቱን ብቻ ሳይሆን የድሮቹም ጥሩ የሰሩት ነገሮች ካሉ ከነሱ ወስዶ መቀጠል ነው እንጂ ሁሉንም ነገር ማፍረስ ጥሩ ነው ብዬ አላምነም። ጥሩ ጥሩ ነገርን እየወሰዱ ወደዚህኛው ትውልድ ማሸጋገር ወጣት ላይ መስራት። አቶ ደግፈ የዜጎች የደህንነት ጉዳይ ቀዳሚ ተግባር መሆን አለበት ነው የሚሉት። ዜጎች በሰላም ወጥቶ የሚገቡበት በሰላም ሰርቶ ወደ ቤታቸው ወደ ሀገር ሀገራቸው ላይ ሰላም የሚያገኙበት ጉዳይ ላይ ዋናውን ትኩረት ማድረግ አለበት፣ መንግስት ሁለተኛው ዜጎች በሰሩት ልክ መኖር የሚችሉበትን ሀገር መፍጠር አለበት። ይሄ ማለት ከኑሮ ውድነት ጋር ያያዛል ማለት፣ ተጨባጭ በሆነ መንገድ በሚታይ መንገድ ዲሞክራሲን ማስፈን፣ በተለይም ደግሞ በሰዎች የአስተሳሰብ ለውጥ ላይ መስራት አለበት ብላ እንደምታምን ተናግራለች። ሰው ላይ መስራት አለበት፣ አመለካከታችን ላይ ማለትም። ሰው በጣም ጭፍን ሆኗል። ወንድም ወንድሙ ላይ ጨካኝ ሆኗል። አብሮ ያደገ ምን ያለ ሰው ዘር መቁጠር፣ አጥንት መቁጠር ጀምሯል። እንደዚህ አይነት ነገሮች ድሮ አል ነበሩ ጊዜ ያመጣው ነገር ስለሆነ ሰው ላይ መሰራት አለበት ብዬ ነው የማምነው። እስከዛሬ ታይቶ በማያውቅ ሁኔታ ኑሮ ለሰው ልጅ በጣም ከባድ ሆኗል፣ እና እሱ ላይ በጣም መሰራት አለበት። ነጋዴ ላይ መሰራት አለበት። እቃ ሲጨምር ሲቀንስ ለምን ማለት አለበት። ሰው በቀን ሶስት መብላት በጣም እየከበደው ነው ማለት ነው። አቶ መሐመድ አህመድ በበኩሉ በተለያዩ ክልሎች ያሉት የጸጥታ ችግሮችን ቀድሞ መፍታት አለበት ባይ ነው። እንደ አንድ ግለሰብ ብዙ የሚነሱ ጥያቄዎች አሉ። ለምሳሌ ወለጋ አካባቢ ልንወስድ እንችላል። እንዲሁም ወደ አማራ ሪጅን አካባቢ የሚታዩ የሰላም መደፍረሶች አሉ። እነዛን ነገሮች በምን መልኩ ነው መንግስት ሶልቭ ማድረግ የሚችለው? ብዙ ወጣቶች በዛ ምክንያት እየተጎዱ ነው ያሉ። ለዛ ነገር መፍትሄ ቢሰጥ ማንም ማን ያንን ነገር የሚያደርግ እንደ አንድ ሰው መንግስት ይሄን ነገር ሶልቭ ማድረግ አለበት ወይ ደግሞ ይሄን ነገር ኢምፕሩቭ ማድረግ አለበት ይላሉ። የሀዋ ታደሰ እይታ ደግሞ ሌላ ነው። መንግስታችን ትኩረት ማድረግ ያለበት ኑሮ ላይ ነው። ህብረተሰቡ የሚጨናነቅ በዛ ምክንያት ነው። ምክንያቱም ከምንበላው ምግብ ና የምንጠቀማቸው ነገራቶች አንስቶ ያለው ነገር የገበያ ንረት ነው ይባል ያለ ደረጃ ላይ ስለደረሰን እዚህ ላይ ትኩረት ቢያደርግበት ሙሉ ቀን። ከሁሉም በላይ ግን በኢትዮጵያ አንድነት ላይ ትኩረት መደረግ እንዳለበት መክሯል። በአብዛኛው ቦታ ውስጥ ቅይጥ የሆነ ማንነት እየተፈጠረ ነው ያለው። አብዛኞቻችን እኔም አብሮኛውን አጠገብ የሚያሉ ጓደኞች ጋ ብታይም ተመሳሳይ ነገር ነው ያለው። ከአራት ከአምስት ብሔረሰብ በላይ በማንነት ውስጥ አለ አንድ ሰው። ስለዚህ እነዚህ የተረሳማ ነገር ነው ያለው ለብቻ ከፋፍለ መኖር አችልም። እነዚህ ነገሮች ስለዚህ ኮንሲደር መደረግ ያለባቸው ነገሮች አሉ። ጭንቅላት ያለው ሰው ቦታው ላይ አንድ ስራ ሲወጣ ማስታወቂያ የአካባቢውን ቋንቋ የሚናገር የብሄሩ ተወላጅ ሆነ ምናምን ተብሎ መሆን የለበትም። ስራው የሚጠይቀው ብሄሩን አይደለም፣ ማንነቱን አይደለም። የችሎታ ቦታ ሆኖ የሚወጣው ማስታወቂያ ላይ እንደዚህ አይነቱ ነገር አስፈላጊነቱ አይታየኝም። ስለዚህ ሰዎች የብሄር ፖለቲካን በተወሰነ መልኩ ጋባ አድርገውት መስራት የሚችል ሰው እንዲሰራ እዛ ቦታ ላይ አቅም ያለው እንዲሰራ ማድረግ ምቼ መደረግ አለበት። ስለዚህ በተወሰነ መልኩ ወደ ዜግነት ዜጋ ወደሚል ማንነት መምጣት ያለብን ይመስለኛል። እስከመች የሀገራዊ ኔሽን ቢልዲንግ ላይ ትንሽ የዘገየን ይመስለኛል። ኢትዮጵያ የሚባለው ማንነት ላይ በደንብ የሰራ ነው፣ የዘር ፖለቲካ ላይ ነው። በሀገር ጉዳይ ላይ የማይደራደር ትውልድ መፍጠር መቻል አለብን። አሁን ስልጣን የያዘው መንግስት ይፈተንበታል ብለው የሚያስባቸውንም አስተያየት ሰጪዎች ተናግረዋል። በሀዋሳ ዩኒቨርሲቲ የልዩ ፍላጎትና የአካቶ ትምህርት ክፍል እጩ ተመራቂ ተማሪ ቢኒያም ሞላ በበኩሉ ለአዲሱ መንግስት ዋነኛ ፈተናው ይሆናል የሚለው በዜጎች ላይ እየደረሰ ያለው ጥቃት ነው። በተለያዩ ቦታዎች ላይ የሚነሱ ዘር መሰረት ያደረጉ ጥቃቶች፣ ግጭቶች አሉ። በእነሱ ላይ ከፍተኛ ሊፈትንበት ይችላል የሚል ግምት አለኝ። በተጨማሪም ደግሞ ሃይማኖታዊ ነክ ጉዳዮችም በእነሱ ላይ መንግስት ሊፈትን ይችላል። ሚኪያስ ተሾመ ይባላለኝ፣ የቀን ሰራተኛ ነኝ ያለ ወጣት ደግሞ የሚያስጨንቀኝ የኑሮ ውድነት ነው ብሏል። መንግስት ትኩረት ማድረግ ያለበትም በዚሁ ላይ ነው ስል ተናግሯል። አልቻልም በቃ እኔ አሁን ለምሳሌ እንደ ራሴ እንደ ራሴ ልሄድና በቆሎ ሀያ ብር የነበረው ሰላሳ አምስት ብር ገባ። ኑሮ በመወደዱ የተነሳ ሚስቴ ራሱ ጥላይ ልት ነው አልቻልኩም። ኑሮ በቃ በጣም በጣም መስተካከል አለበት። ይሄ መንግስት ሁም ብሎ አስቦ መስራት ያለበት ነገር ነው ያለው። ባለሀብት ይኖራል በሀብቱ ድሀ ውስጥ ታች ወረድ ብሎ ነው ማየት ያለበት እንጂ መንግስት ይህንን ከግምት በማስገባት የውስጥና የውጭ ሚናዎችን የሚቋቋም የዲፕሎማሲ ስራ መስራት የህግ የበላይነትን ማስከበርና በህብረተሰቡ ኑሮ ላይ ድጎማ ማድረግ አለበት ሲል እንደ መፍትሄ አቅጣጫ ያሰቧቸውን ጉዳዮች አስተያየት ሰጪዎች ለቪኦኤ ተናግረዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም አመሰግናለሁ ዮናታን ለዝግጅቱ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። እየተከበራችሁ አድማጮች፣ ወደ ተከታዩ ዝግጅት ላሸጋግራችሁ። ባለፈው ግንቦት ሚኒያፖሊስ ግዛት ውስጥ በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት በዘረኛነት ዙሪያ የሚደረጉ ውይይቶችንና ዘረኛነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። አሜሪካ ውስጥ የሚኖሩ አንድ መቶ ሰላሳ ኢትዮጵያውያንም በጥቁሮች ላይ የሚደርስ ከዘር ጋር የተያያዘ ጭቆናን ለማስቆም ብቸኛው መፍትሔ በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የጥቁር ምጣኔ ሀብት ልቀት ተብሎ የተሰየመ ድርጅት አቋቁመዋል። ድርጅቱ የመጀመሪያ የሙከራ ስራውን ኢትዮጵያ ውስጥ ለመጀመር ፐርፐስ ብላክ ኢትዮጵያ በሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከአንድ ሺህ በላይ የችርቻሮ ሱፐርማርኬቶችን ወይም ግዙፍ መደብሮችን ለመገንባት እየተንቀሳቀሰ ሲሆን ከአንድ መቶ ሺህ በላይ ለሚሆኑ ወጣቶችም የስራ ዕድል እንደሚፈጥር ተነግሯል። ስመኝሽ የቆየ የፕሮጀክቱ ስራ አስፈጻሚ የሆኑትን ዶክተር ፍሳሐ እሸቱን አነጋግራ ተከታዩን ይዛለች። እንግዲህ ዶክተር ፍስሀ እሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲን ነው። ምን ያክል ዓመት ሆነ ከዩኒቲ ጋር ከተለያያችሁ? ከዩኒቲ ጋር ከተለያየን በአጠቃላይ አስራ አራት አመት ሆነኝ ማለት ነው። አስራ አራት አመት ረጅም ጊዜ ነው። ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህ እና ደግሞም አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል? ዩኒቲ እንግዲህ እንዳልሱ ብዙ የሚያስደስትም የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ፣ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ ለኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራ እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የባደረገው ረግ አስተዋጽኦ የሚያስደስት ነገር ያለው የሚያስቆጭ ነገር የሚባለው እንግዲህ ይልጅ ያው በጣም ብዙ ነገሮች የጀመርንበት ነገር ነበር። ዛሬ ያው ዲጂታል ኢኮኖሚ ባልተባለበት ገና ባልታወቀበት ዘመን የዛሬ አስራ ሰባት ዓመት ዲጂታል ኢትዮጵያ ብሎ ብዙ ከቴክኖሎጂ ጋር የተገናኝ አስራ አራት አመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ ዓለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከው እና በተለይ ደግሞ በጥቁሮች ህዝቦች ላይ የሚደርሰው የዘር መድሎ የወለደው ሀሳብ እንደሆነ ከድረገጻችሁ ላይ ይቻለሁ ና እስኪ ስለ አጀማመሩ ና ስለ አላማው ጥቂት በለን። ይሄ የአሜሪካ ስቶሪ አሜሪካ ውስጥ ያለው ከዛም ባሻገር ደግሞ ጥቁር መሆኑ ብቻ ሳይሆን እንደ ኢሚግራንትም ከውጭ የመጣም ጥቁር መሆን በእኛ ላይም ያለውን ተጽዕኖ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል አሁን ራሱ በኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ተነጮች በጣም በባሰ ሶስት እና አራት እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆኑ ሁላችሁም ማየ የምታውቂው ነው። እና በአጠቃላይ የጥቁሩ ማህበረሰብ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው በኢኮኖሚ ዙሪያ ላይ ያለው የተጽዕኖ ፈጣሪነት ከዛም አልፎ ደግሞ ዘረኛቱም መከበሩም ራሱ። ይሄ በአጠቃላይ ነው። መቼ ነው የሚቀየረው? መቼ ነው እኛ ጥቁሮች በኢኮኖሚ ሪሊ ከሌላው እንደ ሌላው ማህበረሰብ ትክክለኛ የሚገባንን ቦታ ድርሻችንን ልንይዝ የሚችለው የሚለው ቁጭት የወለደው ነው፣ እና ለዘመናት ሲከባለል የመጣው ሂደት በአጠቃላይ ጥቁር ሕዝቦችን ችግር ለመፍታት የሚካሄድበት ፖለቲካዊ አካሄድ የትም አላደረሰን። ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ብንሰራ ሞር ውጤታማ መሆን ይችላለን። ከዛ ባሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳይነን እና መካስ አለብን የሚለው ሂደት እሱም ይትም አያነሰንም። ስለዚህ ይልቅ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ የምንችላቸው ነገሮች ምንድን ናቸው? ከዛ ባሻገር ደግሞ ያው ለዘመናት በደረሰብን ተጽዕኖ የሳይኮሎጂካል አመለካከት የስነ ልቦና ጫና ምክንያት ጥቁሮች በአጠቃላይ ድህነትን ማክሰብ ጋር አድርገናል። ደሃነን የሚለው በቃ ድሃዎች ናቸው የላቸውም የሚለው ኮንሰፕት አመለካከት ሪሊ ሰርጾ በቃ ሁሉ ነገር ሲመጣ እኛ የለንም የሚለው አይነት አመለካከት መቷል እና ድህነትን ልንቀበሉ አይገባም በእኛ መከራከሪያ ነጥባችን ጥቁሮች ድሀ አይደለም። አሜሪካ ውስጥ ብቻ ወደ አንድ ነጥብ አንድ ትሪሊየን ዳላር ስፔንድ የሚያደረግ ኮሚኒቲ ነው። በአለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በአለም ውስጥ ኦፕቴን ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ ሁሽ አንድ ነጥብ ሶስት ቢሊየን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካን በምንመለከትበት ጊዜ ከማን ናቸው የሚሻል እንጂ ከማን የሚያነሰ ሪሶርስ ዓለም ያለ እና ይህን ሁሉ ሲይዘን ይልቅ ይልቅ የድህነትን አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጥን ማምጣት እንችላለን የሚል ሀሳብ ነው። ብላክ ኢኮኖሚ ክስለን ሲወለደው በግብ ደረጃ አራት ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው እና አራቱ ግቦች በሚቀጥሉት አስራ አምስት አመታት አንድ ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት፣ በሚቀጥለው አስር አመት ውስጥ አንድ ሚሊዮን ብላክ ሚሊዮኖችን መፍጠር፣ በሚቀጥሉት አስራ አምስት አመታት ውስጥ አንድ ነጥብ አምስት ትሪሊየን ያለው የጋራ ሀብት የጥቁር ሀብቶችን መፍጠር፣ ከዛም ባሻገር ደግሞ በዓለም ትልቁ የሆነ የትኩሮች ሜዲያ ኦርጋናይዜሽን በሚ አስር አመታት ውስጥ ማቋቋሙ ናቸው። እና እነዚህን ለመስራት የተጠቆመው ብላክ ኢኮኖሚክስ። ይህንን ትልቅ አላማ እንዳልከው በአለም ዙሪያ ያሉ ጥቁር ህዝቦችን የሚነካ ፕሮጀክት ነው፣ ግን አውርዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁትእና እና ፐርፐዝ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ እየሄድከው፣ በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክትን የያዛችሁትና እንዴት ነው ኢትዮጵያን የመረጣችሁት? ኢትዮጵያ ላይ እንቅስቃሴውን እንጀምር ስንል የራሱ ቅድም ከነገር ኩሽ ነጥቦች ጋር የተገናኘ ነው እና አንዱ ትልቁ ግላዘባችን በምንሰራቸው ፕሮጀክቶች ውስጥ በሚቀጥሉት አስራ አምስት አመታት አንድ ቢሊዮን የሚሆን ጥቁሩን ህዝብ ኢምፓክት ማድረግ አለብን ብለን የተነሳ ነው። አይደለም አብዛኛው ጥቁር ህዝብ የሚኖረው አፍሪካ ነው። አፍሪካ ውስጥ ገጠር ውስጥ ነው አይደለም። እና ሰባና እስከ ሰባ አምስት በመቶ የሚኖረው የጥቁር ህዝብ በአጠቃላይ በአፍሪካ ገጠር ውስጥ የሚኖር ስለሆነ ይህንን ሂደት ወደንም ጠላንም እኛ ይህንን ግብንታሩ ብለን ከተነሳ መጀማሪያችን የሚሆነው አፍሪካ ውስጥ ያለው ገጠር ማህበረሰብ ነው ማለት ነው። ስለዚህ ግብርናና ከግብርና ጋር በተገናኘ ግንኙነት ያለውን ማህበረሰብ ነው ነው ማለት ነው። ስለዚህ ሳንወድ በግዳችን ባስቀመጥነው ግብ መሰረት ወደ አፍሪካ ይገባል። አፍሪካ ከገባን በኋላ እንግዲህ ያው ሞዴላችን እኛ ቴክኖሎጂ ብዙ ጊዜ ሰዎችን እንግዲህ ፐርፐስ ብላክብላክ ኢኮኖሚክ ስለን ስ ኢኮሜርስ ብሎ ብቻ ያስባሉ። እኛ እንግዲህ አብዛኛውን የገጠሩ ማህበረሰብ ካርጉመን ከሆነ ኢኮሜርሱ ብቻውን ምንም ውጤት እንደማያመጣ ስለምናውቅ የአንድ ሙሉ በሙሉ ወጥ የሆነ ሞዴል የዘረጋ ነው። ከገበሬዎች ተነስቶ ገበሬዎች የሚያመርቱትን መስ ተቀብሎ ያንን ቫሊዩ አዳርጎ እንደገና ለኮንሱመሩ ለሸማቹ በሚቀርብበት ሂደት ውስጥ በሚድልሜንን በማስወገድ በኢኮመርስ እና በኖርማል ዲስትሪቢሽን ይቻላል ልትሆን አማዞን እና ሆልፉድ እንደሚያደርገው ማለት ነው። በእነዚህ አይነት ለኮንሱመሩ በማቅረብ በዚህ ሂደት ውስጥ ገበሬውን ኢምፓክት ማድረግ፣ በሚፈጠሩት የስራ ድልስ ወጣቶችን ኢምፓክት ማድረግ፣ ከዛ ደግሞ አብዛኛውን ኮንሱመር ማህበረሰብ የሚጠቅም ሞዴል ይዘን የመጣ ነው እና አፍሪካ ውስጥ ከሄድን የት ነው መግባት ያለብን የሚለው ብዙ ብዙ ክርክር ነበር። እንግዲህ አብረን ይህም እንቅስቃሴ በጀመር ነው እና ይሰራን ባለ ነው መካከል እና ኢትዮጵያ ውስጥ የሰላም ጉዳይ ብዙ አንዳንድ ችግሮች ነበሩ እና ኢትዮጵያ ውስጥ ለመግባት አስቸጋሪ ነው፣ ለምን ሌሎች አፍሪካ ሀገሮች ውስጥ አንሄድም? የሚል አንድ ሀሳብ ነበር፣ ግሩፕ ነበር። ሌላኛው ግን ግሩፕ ደግሞ ይሄ ታሪካዊ ሂደት ነው። ምንም ማለት ምንም ይህ የጥቁር ሕዝብን ዕጣ ፋንታ የጥቁር ሕዝብን ክብር ማስመለስ የጥቁር ሕዝብን በኢኮኖሚ እንደገና መልሶ በዓለም ላይ ተጽዕኖ ፈጣሪነት ለማምጣት የሚደረግ የታሪክ አጋጣሚና ሂደት ክስተት አሳልፈን ለማንም መስጠት አይገባም። ይሄ እኛ ኢትዮጵያውያን ሴቴል የጀመር ነው በቅድሚያ ሀገራችንን ሞክረውና እዛ ማይሳካ ከሆነ ወደፊት በሄደት የምናየ ይሆናል። ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚ ለማንም አሳልፈን መስጠት አይፈለግብንም። የመጨረሻ ላይ ይህን የታሪክ አጋጣሚ ለማን ለሌላ ሀገር ላለማሳለፍ ብለን ወደ ኢትዮጵያ ይዘን የገባነው ፕሮጀክት ነው። የዚህ ስብስብ ሁላችሁም ኢትዮጵያውያኖች ናችሁ። ምናልባት የሌሎች ሀገሮች ድምፅ ነበረበት ኢትዮጵያውያንን ወደ መቶ ሰላሳ አምስት የምንጠጋ ኢትዮጵያውያን በዚህ ድርጅት ውስጥ የተንቀሳቀስን ነው ያለ ነው። ከዛ ባሻገር ደግሞ ፐርፐዝ ብላክ ኢትዮጵያውያን ዲዛይን ስንገባ ወደዚህ ወደ ኢትዮጵያ አንድ መቶ ስምንት የሚጠጉ ሙሉ በሙሉ ኢትዮጵያውያን ፋውንደሮች ናቸው። የፐርፐዝ ብላክ ኢትዮጵያውያን የሚያቋቁመው እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው። የኢንተርኔት ሁኔታ ደግሞ ያለውም ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታል። እና ይህን ያሰባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ? ያ እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ በይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም በጣም አናሳው አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ተወሰነ ጊዜ እስከ ምሽ ባጭር ጊዜ ብኛ በሚታይ እይታ የተወሰነ ክፍሉ ነው ግን ከገበረው ጋር የሚሰሩ ብዙ ፕሮጀክቶች አሉ። በአግሮ ፕሮሰሲንግ ላይ ሰ ፕሮጀክት አለ። በኢኮሜርሱ ላይ ኢኮሜርሱ ስንል ደግሞ ምን መሰለሽ እኛ ሃይብሪድ ሲስተም ይሉት አለ። ኢንተርኔት ላይ ብቻ ዲፔንድ የሚያደርገውን ኢኮሜርስ አደለም እያደረግ ኢኮሜርስ እና ስልክ ደውሎም ያለ ኢንተርኔት በኢንተርኔት የሚደቀሙ እና ስልክ ደውሎ ደግሞ ኢንተርኔት የሌላቸው አብዛኛው ማህበረሰብ፣ ኢትዮጵያ ውስጥ ኢንተርኔት አክሰስ እንደሌለ እናውቃለን። ኢንተርኔቱ ራሱ ሪላያብል እንዳልሆነ እናውቃለን። ስለዚህ ሃይብሪድ ሲስተሙ ያደረግነው ለምንድ፣ ሰው ኢንተርኔት የሌለው ስልክ ደውሎ እቃ ኦርደር አድርጎ እቃ ቤቱ ድረስ ሊመ ጠቅላይ ሲስተም ነው የአዶፕት ማድረግ የፈለግ ነው። ይህ በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ ወደ ተጀምሮበታል እየተሰራ ያለ ለምሳሌ፣ እንደ ዴሊቨር አዲስ የሚባሉ አሉ። ሌሎችም የስ እና የሚባሉ አሉ። አፍሪካ ውስጥ ኢኖቬቲቭ መሆን አለብን፣ ሳክሰስ ለንሆን ብንል ከታሰብን እና የእኛም ሲስተም እንደዛ ነው። ከዛ ማሻገር ደግሞ ሌላውን ሌላውና ትልቁ አካሉ ደግሞ የዲስትሪቢሽን ቻነል የምትፈጥረው ነው ማለት ነው። ኢትዮጵያ ውስጥ አምስት ሃይፐር ማርኬቶች፣ አስር ሚድል መካከለኛ የሆኑ ሱፐር ማርኬቶች እና አንድ ሺህ የሪቴል ቻነሎች ይፈጠራሉ። በነዛ ሁሉ ደግሞ ስልክም ባይኖረው ወይም ደግሞ ኢንተርኔት ባይኖረው በግሩ ደግሞ ሄደው ሊገዛ የሚችልበት ሁኔታዎች ስለሆነ ነው የምንፈጥረው። እነዚህ የሱፐር ማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት? ወይም የተለያዩ ያሰባችኋቸው ቦታዎች አሉ በመላ ኢትዮጵያ ነው የሚከፈቱት። አምስቱ ሱፐር ማርኬቶ ሃይፐር ማርኬቶቹ በውዝ ለኢትዮጵያና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነው የሚሉት። ግን አስር የተመረጡ ትላልቅ ሪጅናል በሪጅን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በሱ መሀል አስሩ ምንድን ነው መካከለኛ ሱፐር ማርኬቶች ይኖራሉ። አንድ ሺዎቹ ግን በመላው ኢትዮጵያ ነው ቅድም ጠቀስ ያደረግከው እንግዲህ የሳባችሁት ይሄ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኸኛልና እንግዲህ ኢትዮጵያ ደግሞ ከሰባ ፐርሰንት በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል? ከቁጥር የምንነሳ በዚህ ፕሮጀክት ራሱ በቀጥታ ሳታች ይሆናል ብለን ነው ያሰብነው፣ ወደ መቶ ሺ ወጣቶችን ነው ያሳጥፋል ብለን ነው ያሰብነው። ኢንዳይሬክትሊ ደግሞ ያው አይ ለምሳሌ እንግዲህ አሜሪካ ነገር አማዞንን ታውቂዋለሽ አይደል? በበርካታ ሚሊዮንስ ሰዎች ነው የሥራ ቢልኝ ሊፈጥሩ ኢንዳይሬክትሊ ማለት ነው። ምክንያቱም የኦንላይን ፕላትፎርም ሲፈጠር ለብዙ ሰዎች ንሽ ሱቅ ሳይከራዩ በቀላሉ ኦንላይን ስቶር ከፍተው እውቀቱ ያላቸው ካፒታል የላቸው ሰዎች ግን ወደ ቢዝነሱ ሊገቡ የሚያስችላቸው ሁኔታ ይፈጥረዋል። በዛ ላይ ደግሞ በሰርቪስ እና በግልጋሎት ዙሪያ ውስጥ ከዛ ጋር በተገናኘ ይ ሰጠሮች የስራ እድሎች ይኖራሉ። ያን ትተት በቀጥታ በፕሮጀክቱ ከመቶ ሺህ በላይ ወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋራ የጋር ይስ በመለት ተፈራርመናል እና እነሱ ወደ ስምንት ሚሊዮን የሚጠጉ ሜምበሮች አሏቸው እና እነሱ ጋራ ማኔጅ ቱ ኦን የሚባል ፕሮጀክት ዘርግተናል። ኢን ፋክት ትሬይኒንግ ኦልሬዲ ተጀምሯል። የመጀመሪያችሁ መቶ ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውኗል። ነገ ይመረቃሉ። እና እስቴንሻሊ ምንድን የሚሆነው እነዚህ ልጆች በማኔጅመንት ፕሮግራም ውስጥ ከብተው ቅድም የተናገርኩትን አንድ ሺህ ሴንተሮች እያሉ አይደለም። እነዚህ አንድ ሺህ ሴንተሮች ውስጥ በማኔጅመንት ይገቡና፣ እና ማኔጅቱ ኦን ነው ፕሮግራሙ። እነዚህ ሴንተሮችን ወደ ባለቤትነት በመውሰድ የመጀመሪያቸው ሚሊነሮች በእነሱ ለመፍጠር ነው የታሰበው። ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል? ይህም የኢትዮጵያ ውስጥ የሚደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቀደም እንዳልኩሽ ኦልሬዲ ስራ ተጀምረዋል፣ ትሬኒንጎች ተጀምረዋል። ዌብሳይቱ ኦልሬዲ አፕ ነው። ፐርፐዝ ብላክ ዳት ካም ብሎ ማንም ሰው ሊገባ ሊያ የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግ ነው ያለው ለቴሌ ብርን ለመጠቀም የኮመርሻል ባንክን ብር ለመጠቀም ሌሎችም የአይቲ ከባንኮች ጋራ ፋይናንሽል ኢንስቲቱሽንስ ጋር ያለው ኢንቴግሬሽን እየተሰራ ነው ያለው። ሁለት ፌዝ ያስቀምጥ ነው ። ፌዝ ዋን ሬንት ን ስታርት ነው ያለው። ፌዝ ቱ ደግሞ ቢልድ ን ስታርት ነው ያለው። ሬንት ን ስታርት የሚባለው ለምሳሌ አሁን ሰው ካፒታል በአሁን እንግዲህ እጁ ጁላይ ሀያ አራት ነው የሚጀምረው በፈረንጆች አቆጣጠር ወይም በኢትዮጵያ ሐምሌ አስራ ሰባት ገንዘብ ሬይዝ ከተደረገ በኋላ ያንን ገንዘብ ይዘን መቀመጥ አትፈልግም። ቁሳስክ ግንባታ እስኪ ያልክ የሚባለው ነገር ስለዚህ ምን እንደመረጥ ነው። ኢንስሊ ስራ መግባት ነው ምትፈልገው እና በእኛ ታርጌት ጃንዋሪ ዋን ላይ ሀያ ሀያ ሁለት ላይ ስራዎች ይጀምራል። የመጀመሪያዎቹ ሳይቶች ብለን ነምናል እንግዲህ እየተነጋገርን ያለ ነው፣ በአለም ዙሪያ በጥቁር ህዝብ ላይ የሚደርሰውን የዘር መድሎን ለማስቀረት ኢኮኖሚን በመጠቀም ጥቁር ህዝቦችን ከፍ ማድረግ ላይ ነው እና ይህንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያያዙ ችግሮች ያሉበት ከስርዓት ጋር፣ ከተቋማት ጋር የተዛመደ ችግር ነው እና ለዘመናት ደግሞ ይህንን ለመዋጋት ሲሞከር ነበር። አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ ለየት የሚያደርገው ነገር አለ ወይ? የኛ ለየት የሚያደርገው አካሄዱ ነው። ብዙዎቹ አሜሪካ ውስጥ በተለይ ፍቅሮችን ስናመለወጡ የሚደረገውን ሂደት ካየሽው ፖለቲካ የሚደ ኢኮኖሚ ላይ ያተኮር አይደለም። ፕላስ ብዙዎቹ ደግሞ የሌላው ማህበረሰብ በጎ ፈቃደ ጊዜ የሚገኙ ናቸው። እነሱ ነው የኛ የሚለየው ኮምፕሊት። ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለውን ሀይልና የመተባበሪያ መንገዶች ሞዴልስ በመቀየስ በጋራ ሊያሰሩን በሚችሉ መንገዶች ላይ በማተኮር ከዛም ባሻገር ደግሞ ኢኮኖሚያችንን ቢዝነስን ብዝነስን በመስራት በመፍጠር ያተኮረ በመሆኑ የእኛ ከዚህ በጣም ይለያል። ሌላው ደግሞ ከሌላው በምን እኛ ስንነሳ ሶስት ክራይቴሪያ ይዘና የተነሳ፣ አንደኛ ኢንክሉሲቭ፣ ሁለተኛ ኢምፓክትፉል፣ ሶስተኛ ኢኖቬቲቭ የሆኑ ክራይቴሪያዎችን ይዘን በዚህ ላይ ብን እስካሁን እኛ በምናስበው ላይ በጥቁሮች ላይ በአጠቃላይ ጥቁሮችን ትልቅ የሆነ ሂውጅ የሆነ ኢኮኖሚያዊ መርታ በሚያመጣ መልኩ ማንም ፕሮጀክት ስላለች የተቀየ ሰሙ የለም፣ የተሞክሮም የተደረገበት ሂደት የለም። እንግዲህ ዶክተር ፍስሐ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር። በሚዲያው ዘርፍ ትሰራ ነበር። በአካባቢ ጥበቃ፣ ማርኬቲንግ፣ የመሳሰሉ የተለያዩ ዘርፎች ላይ ትሰራ እንደነበር አስታውሳለሁ። ሁሉም ግን በንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው። አሁን እንደ አዲስ አዲስ ፕሮጀክት ይዘህ ስትመጣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሃት አላደረብህም? እነዛ የተጀመሩ ፕሮጀክቶች በሙሉ ዋኑ ወረናዘር እንዲቆሙ የተደረገበት የራሱ ምክንያት አለው። ብዙም ደግሞ ከፖለቲካው ሂደት ጋር በተገናኘና እኔም በግለሰብ ደረጃ ታርጌት በመደረግ እየተነሳ ነበር እና አሁን ያ ሁሉ ነገር ተቀይረዋል። ኢትዮጵያ የነበረችበት ሁኔታና አሁን ያለችበት ሁኔታ ከም የተለያዩ ነገሮች ናቸው። በጣም የሚደንቀው ነገር ነው። ከመጣሁም በኋላ በጣም በሚደንቅ ሁኔታ ከመንግስት ተቋማት አካባቢ እያደረጉልን ያለው አቀባበል፣ አብሮ ለመስራት ያለው ፍላጎት በጣም የሚደንቅ ነው እና ለእኔ አሁን ያለው የፖለቲካ ሁኔታ ተነሳሽነቱም ፍላጎቱም የመንግስት ተቋማት ግልጽ ሆነው ክፍት ሆነው ከግሉ ሴክተር ጋር ለመስራት በግልም ደረጃ የነበረው ሁኔታ ስለተቀየሩ እኔ እንግዲህ ፐርሶናሊ ነገር እግዚአብሔር የሚያመጣ አሁን ባለው ሁኔታ ግን ኤንካሬጅ ያለ ሁኔታ እንችላለን ያን ኤክስፔክት አላደርገም። ፕላስ በፊት የነበረ ሁኔታ እንደተቋሙም በግል ደረጃ እኔ ነበርኩ ሆን አድርገው አሁን ግን የጋራ የህዝብ የሆነ ሀብት መፍጠር እየተንቀሳቀስን ያለ ነው። ቅድም እንዳልኩሽ ከመቶ ስምንት በላይ አባላት አሉ። ፍስሀ ብቻ ብለም ታርጌት እኔ ያም ጀስት ዋን ፐርሰን ሆኖ አለ አይዲያ ኤንዝ አሁን ለእንግዲህ የሚቀጥለው ሌላም ሲዮ እስከሚመረጥ ወር ዋር ኤቨሬቲዝ እንደ ሲዮ ሆ እያገለገልኩ ያለው ነሆነ ይሄ በቦርድ የሚተዳደር የህዝብ ሀብት የሆነ ሼር ካምፓኒ ወር ዋር ኤቨሬቲዝ ኳን ታርጌት ብንሆን ድርጅቱ መቀጥሎ አይቀርም የህዝብ ሀብት ከሆነ ድረስ። ስለዚህ ብዙ ልዩነቶች አሉ በፊት የነበረበት ሁኔታ እና አሁን ያለ ሁኔታ። ዶክተር ፍስሀ በጣም ነው የማመሰግነው። እንዳልከው ትልቅ ተልእኮ ይዛችሁን የተነሳችሁ በዓለም ዙሪያ የሚገኙ የጥቁር ህዝቦችን ከጭቆና ለማውጣት በኢኮኖሚ ራስን ለማስቻል ገበሬውንም ወጣቱንም መሰረት አድርጎ የተነሳ ትልቅ ዓላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለመጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው የማመሰግነው ስለጋበዛችሁን እና ክብራችን ስለጠራችሁን በጣም ዚአሜሪያ ክፍል በጣም አመሰግናለሁ። አመሰግናለሁ። ሊሌ ለዘገባው። ወደ ተከታዩ ዝግጅት እንተላለፍ። በየአራት ዓመቱ የሚካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የመጨረሻ ውጤት የሚረጋገጠው በቀጥታ ከተቆጠረው የህዝብ ድምፅ ተወስዶ በሚገኘው ውጤት ሳይሆን ሁለት መቶ ዓመታትን ባስቆጠረ ኤሌክቶራል ኮሌጅ እየተባለ በሚጠራው የየምርጫ ክልሉ ባለድምፅ እንደራሴዎች የመጨረሻ ውሳኔ በሚሰጡበት የምርጫ አሰራር ነው። ይህ አሰራር ውስብስብና ብዙ ተቃውሞ እየገጠመው ያለ የምርጫ ሂደት አካል መሆኑን ተንታኞች ይናገራሉ። ግን እኮ የምርጫውን ውጤት የሚወስነው ደግሞ የኤሌክቶራል ኮሌጁ ድምፅ ነው። እንዴት ያለ አሰራር ነው? ምሁራኑን ያነጋገረችው ጽዮን ግርማ በተከታዩ ዘገባ ትዳሰሰዋለች። የዩናይትድ ስቴትስ የምርጫ ፖለቲካ ውስብስብ ነው የሚሉት በሞርጋን ስቴት ዩኒቨርሲቲ የስነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰሩ ጌታቸው መታፈሪያ በተለይ ስለ ዴሞክራሲና ስለ መራጮች ድምፅ መከበር የማስተምራቸው ተማሪዎቼን ስለ ኤሌክቶራል ኮሌጅ ሳስተምራቸው ግራ ይጋባሉ ይላሉ። ለተማሪዎች የሚያስተምሩትን ለእኛም ይንገሩን የአጀማመሩን ታሪክም ያጋሩን አልኳቸው። እንግዲህ ቀደም ብሎ ሪፐብሊካኑ ይቺ ሀገር ስትመሰረት መራጭ ፕሬዚዳንት ህዝቡ አይመርጥም ነበረ። የየስቴቱ መጀመሪያ ንብረት ያለው ብቻ ነበረ መራጭ። ጥቁሮች አይመርጡም። በኋላ መምረጥ አለበት ሲባል ሶስት አራተኛ እንደ አንድ ሰው ሳይሆን እንደ ሶስት አራተኛ ሬፕሬዘንት መሆን ይችላሉ፣ መምረጥ ይችላሉ ተባለ። የዚህ አገር ፖለቲካ ህዝቡን ይፈራል፣ ይጠራጠራል። ስለዚህ ፕሬዚዳንትን ድሮ ህዝቡ አይመርጥም ነበረ። ህዝብ ኮንግሬስ ይመርጣል። ኮንግሬሱ ነበረ ፕሬዚዳንቱን የሚመርጠው። ህዝብን ሲል ጠራጠሩ ነበረ። አላዋቂ ነው፣ ግፍታዊነት የሚሄድ ነው፣ ለአገር የሚበጅ ሰው አያውቁም ብለው ስለዚህ። እንደ ለመራጭም መራጭ አለው እንደሚባል ነገር ነው። እና እነ ኤሌክቶራል ኮሌጅ የተቀመጡት ህዝቡን ስለማይጠራጠሩ የታወቁ እንደ አገረ ገዢ የሆኑ የኮንግሬስ አባላት ያሉባቸው የተወሰኑ ሰዎች በኮንግሬስ ባላቸው መቀመጫ መሰረት፣ ለምሳሌ አምስት መቶ ሰላሳ ስምንት ኤሌክቶራል ኮሌጅ አሉ እና እነኛ ህዝቡ የመረጠውን አሻሽለው ቱ ህዝቡን ስቲል ስለማምኑ እነኚህ ለአገር ይበጃል እንደ በር ጠባቂዎች ጌት ኪፐርስ ይባላሉ። እንደ በር ጠባቂዎች ናቸው። እና መጨረሻ ላይ የህዝቡን ድምፅ አጣተው የሚያወጡ እነዚህ እነዚህ ናቸው። በኋላ በአሁኑ ምን ተፈጠረ? ህዝቡ የሚመርጠው አንድ ሰው ሆነ ኤሌክቶራል ኮሌጅ ፖፑላር ቮት የሚባለው ነው እንግዲህ ይሄ። ኤሌክቶራል ኮሌጆቹ ደግሞ አይ እሱ አይሆኑም ብለው ሌላ ሰው መምረጥ ጀመሩ። ተደማጭነት ያለው የብዙሀኑ ሳይሆን የነዚህ የአናሳ የኤሌክቶራል ኮሌጅ ድምፅ ነው እና ዴሞክራሲ ታዲያ ምንድን ነው አሜሪካ ሀገር ህዝቡ ቀጥታ አይመርጥ። ኤሌክትራል ኮሌጅ ተብሎ የሚመጡ አሉ፣ በር ጠባቂዎች። እና ዴሞክራሲ የሚባል ነገር በአሜሪካ ሀገር የለም፣ ውሸት ነው የሚባለው። ለዚህ ለዚህ ነው። እና ነገሩ በጣም የተወሳሰበ ስለሆነ ስናስተምር ለተማሪዎቻችን ከባድ ነው፣ ለህዝቡ ማስረዳቱ ከባድ ነው። ፕሮፌሰር ጌታቸው እያንዳንዱ ግዛት በምክር ቤት የሚኖረውን ውክልና በመዘርዘር ትርጓሜውን ለማስረዳት ተከታዩን ምሳሌ ይጠቅሳሉ። ለምሳሌ ኔብራስካ ንበል አስራ ስምንት ወንበሮች ኮንግሬስ ውስጥ ቢኖረው ከሴኔት ና ከሐውስ ጀምሮ አስራ ስምንት ቢኖረው እዚህ ኤሌክቶራል ኮሌጅ ውስጥ አስራ ስምንት አባላት ይኖራሉ። እራሱ አከራካሪ ነው። አከራካሪ የሆነበት ኤሌክቶራል ኮሌጆቹ የህዝብን ድምፅ ያስተጋቡ ነበረ። ኔብራስካ ለምሳሌ ህዝቡ አንድ ሰው ከመረጠ የኤሌክቶራል ኮሌጆቹ ያንን ያጸድቃሉ። አሁን ምን ሆነ? ኔብራስካ ህዝቡ አንድ ሰው ከመረጠ ኤሌክቶራል ኮሌጁ አይ አይሆንም ሌላ ሰው መሆን አለ ብሎ ያስቀምጥ ይችላል። የነ ቡሽ ጊዜ አሁን ደግሞ ትራምፕ በሚናገረው ሁኔታ ከሆነ እነዚህ እነዚህ ችግሮች አምጥተዋል እና የተሳሰበ ነገር ነው። ኤሌክቶራል ኮሌጅ ራሱ አጠያቂ የሆነ መኖር የሌለበት ሁኔታ ነው። ግን ሳይ ለውጥ እስካሁን የሄደ ሁኔታ ነው። ፕሮፌሰር ጌታቸው ይህንን የምርጫ አሰራር ከሚያስተምሩበት ትምህርት ቤት ውጪም ስልጠና እንደሚሰጡ ገልጸው፣ ሁሌም አሰራሩን የማይቀበሉና ድምጻቸው ዋጋ እንዳጣ የሚቆጥሩ አሜሪካውያን ሂደቱን ለመቀበል እንደሚቸገሩ ገልጸዋል። ሰው ሲ አይገባውም። አሜሪካ ሀገር ሊቀበለውም አልቻለም ድምፅ የመና ሆነ ማለት ነው። በጣም የተወሳሰበና አስቸጋሪ የሆነው ለማስረዳትም ህዝቡ ይወስናል። ብዙ ጊዜ ከዚህ ቢፌ በፊት ህዝቡ አንድ ፕሬዚዳንት ከመረጠን ኤሌክቶራል ኮሌጁም የህዝቡን መንፈስ እየተከተለ ይመርጥ ነበረ፣ ያጸድቃል። ያንን ያጸድቅ ነበረ፣ ያጸድቅ ነበረ። አሁን ግን ፖፑላር ቦቱ ህዝቡ የሚመርጠው አንድ ሰው ነው፣ ኤሌክቶራል ኮሌጁ ደግሞ የሚመርጠው ሌላ ሰው ሆነ መጣ ቅርብ ጊዜ በኋላ እነዚህ እነዚህ ችግር ፈጥረዋል። ይህ አሰራር የተጀመረው በድሮ ጊዜ መሆኑን የሚያስታውሱ የፖለቲካ ሰዎች አሁን ካለው እውነታ ጋር የሚቃረን እንደሆነ በመግለጽ ጠንካራ ትችት መሰንዘር መጀመራቸውን ፕሮፌሰር ጌታቸው ይናገራሉ። የድሮ ፕሬዚዳንቶች ለእኛ ዘረኞችም ነበሩ። በዛ ላይ ደግሞ ህዝቡንም አምኑ የገበሬውን ያልተማረውን፣ ገጠሬውን አያምኑትም ነበረ። ምን ያውቃል የሚል ለዚህ ነው ኮንግሬስ ይመርጣል። ህዝቡ የኮንግሬስ አባሉ ይመርጣል የኮንግሬስ አባላቶቹ ፕሬዚዳንት ይመርጣሉ። መተማመን ስላልነበረ እና ኤሌክቶራል ኮሌጅም የዛር ዝራዥ ነው ያለጠበት ነው። አሁን ህዝቡ ተምሯል። በስሜት የሚሄድ አይደለም። ያገባኛል ይላል። እያንዳንዱ ተመራጭ የሚያቀርበው የፖሊሲ አቋም በእያንዳንዱ ሰው ይገባዋል። ይጠቅመኛል አይጠቅመኝ በማለት ነው። ሌላ ምን ተፈጠረ? ድሮ ሰው ለፕሬዚዳንት ያንድ ሰው ፓርቲ ይመርጣል እንደዚሁም ደግሞ ለኮንግሬስ የዛኔው ፕሬዚዳንት ፓርቲ ይመርጥ ነበረ። አሁን ከቅርብ ጊዜ በኋላ ደግሞ ስፕሊት ቮቲንግ የሚባል መጣ። ምንድን ነው? ለምሳሌ አንድ ሰው ለፕሬዚዳንትነት ሪፐብሊካን ሰውዬ ይመርጣል፣ ለሀውስ ኦፍ ሬፕሬዘንታቲቭስ ደግሞ የሌላው ፓርቲ ሰው ይመርጣል። እነዚህ ሁሉ እንግዲህ ዛሬ ሁለት መቶ ሰላሳ አርባ ዓመት የተነሱ ጥያቄዎች አልነበሩም። አሁን ሰው ፕሬዚዳንቱን ይወዳል ኮንግሬስ ማኑን አይወድም። ኮንግሬስማኑ ከሌላ ፓርቲ ይሆናል እሱን ይመርጣል። ፕሬዚዳንቱ ደግሞ ከሌላ ፓርቲ ይሆናል እሱን ደግሞ ይመርጣል። እና የዚያን ስፕሊት የተከፋፈለ ምርጫ መታየት ጀምሯል። በኒውዮርክ አዮና ኮሌጅ የማህበራዊ ሳይንስ መምህር ረዳት ፕሮፌሰር ደረሰ ጌታቸው በአሜሪካ ምርጫ ትልቁ ጭቅጭቅ የሚነሳው በዚህ የኤሌክቶራል ኮሌጅ የድምጽ አሰጣጥ አሰራር ነው ይላሉ። ይሄ ነው እንግዲህ የዚህ ሀገር ትልቅ ውጭቅጭቅ ቅጭቅ እንደምታውቁት ሲሆን አገሬው ሰው በነፍስ ወከፍ የመረጠው ቁጥር ፕሬዝደንቱን ያስገኛል ማለት አይደለም። እንደምታስታውሸው አሁን ሁለት ሺ አስራ ስድስት ላይ ወይዘሮ ሂላሪ ክሊንተን በብዙ መቶ ሺህ ድምፅ ነው የበለጠቻቸው ትራምፕን። ግን ትራምፕ ናቸው የአሜሪካ ፕሬዚደንት ሆነ የተመረጡት፣ ምክንያቱም ፖፑላር ቦቱ ቀጥታ ወደ ስልጣን አይወስድም። ኢሌክቶራል ኮሌጅ የሚሉት አለ። ይሄ ኢሌክቶራል ኮሌጅ የሚባለው እንደ የስቴቱ የህዝብ ቁጥር መጠን የተሰጠው ድምፅ ይሸነሸንና ከዛ በኋላ የስቴቶቹ ሬፕሬዘንቴሽን እና የስቴቶቹ ካልኩሌሽን ማ ፕሬዚደንት እንደሚሆን ማ ፕሬዚደንት እንደማይሆን ይወስናል ማለት ነው። በሌላ ቋንቋ ፕሮፖርሽናል የሆነ ሬፕሬዘንቴሽን ነው፣ የህዝቡ ድምፅ ይወሰድና በጅምላ ተደምሮ አይደለም እገሌ ያሸነፈ የሚባለው። ወይም አሁን እኛ ሀገር እንዳለው ፊፍቲ ፕላስ ዋን ወይም ፈርስት ፓስ ፖስት እንደምንለው የበለጠ በአንድ ሰው ቢበልጥ አሸነፈ አይባልም። ለምሳሌ በለጥ የተባለው ሰውዬ በምኑ ይካፈላል? በየስቴቱ ይካፈላል። ለምሳሌ ካሊፎርኒያ በጣም ብዙ ህዝብ አለው እንደምታውቂው፣ ኢኮኖሚው ራሱ የአሜሪካንን አንድ አምስተኛ ኢኮኖሚ ነው። ለብቻው ቢወጣ የዓለም አራተኛው ሀብታም ሀገር ይሆናል ነው የሚባለው። ካሊፎርኒያ በጣም ብዙ የኤሌክቶራል ኮሌጅ ሲት አለው። ሌላ ትልቅ ስቴት ቴክሳስ ነው እና አንድ ሰው እነዚህን ሁለት ስቴቶች ለምሳሌ ካሸነፈ አሚን ላንድ ስላይድ ነው የሚያሸንፈው። ብዙ ጊዜ የሪፐብሊካኑ ካንዲዴት ቴክሳስን ይወስዳል፣ የዴሞክራቶቹ ካሊፎርኒያን ይወስዳል። ስለዚህ አንድ ሰው ዴሞክራት ሆኖ በጠቅላላ የህዝብ ድምፅ አሸንፎ ካሊፎርኒያንም ወስዶ ሌሎቹ ኤሌክቶራል ኮሌጅ ስቴትስ ላይ ያሉት ድምፅ ተጠራቅመው ሊሸነፍ ይችላል እና እሱ ነው አሁን ብዙ ሰው እያለ ያለው ዲሞክራሲ የምንለው ነገር እያንዳንዱ ሰው የሚመርጥበት እስከሆነ ድረስ እና ደግሞ ይሄ የፕሬዚደንሻል ኤሌክሽኑ በየአራት አመቱ የሚመጣው አገሪቱን የመሰረቱትም ፋውንደሮቹ እያንዳንዱ ሰው እንዲመርጥ ተቋሙት ኤሌክቶራል ኮሌጅ የሚባለው እንደገና ያንን ድምፅ ሰብስቦ በየስቴቱ የህዝብ ቁጥር አካፍሎ የሚደለድለውን አፍርሱት እያሉ ነው የሚገኙት፣ ሲሆን በአብዛኛው ይህ አሰራር እንዲፈርስ እየጠየቁ የሚገኙት ዲሞክራቶች መሆናቸውን ዶክተር ደረሰ ይናገራሉ። ለምንድን ነው የሚበት ምክንያት፣ እንደምታውቂው ዴሞክራቶቹ በኮስታል ፕሌይንስን ነው የሚያሸንፉት። ይሄ ኖርዝ ስኮደር የምንለውን ከማሳቹ ሴት አንስተሽ ነው ሮድ አይላንድ እነዚህን ኒውሃምሽር፣ እነዚህ ኒው ኢንግላንድ ስቴትስ እና ከነሪኬትም እስከ ኒውዮርክ ድረስ ያለውን በጣም ብዙ ሚሊዮን ሕዝብ የሚኖርበት የአሜሪካ ሕዝብ እና በምዕራቡ በኩል ደግሞ በፓሲፊክ ብትሄጂ፣ ከዛ ዋሽንግተን ስቴት ከሲያትል አንስተሽ እስከ ታች እስከ ካሊፎርኒያ ድረስ ያለውን በሙሉ የያዙት እነሱ ናቸው። እና የህዝብ ቁጥሩ እነሱን የሚመርጠው የህዝብ ቁጥር አሁን ኦልሞስት በየሁሉም የምርጫ ሳይክል በላጭ ሆኗል። የሪፐብሊካን ፓርቲ የሚባለው እንደምታውቂው የነጭ ሰራተኛ መደብ እና የገጠሬው ፓርቲ ሆኗል እና ይሄ እንግዲህ ሚድል አሜሪካ ይሉታል። ከዚህ አሁን ለምሳሌ ከምዕራቡ ብትነሽ አይደሆ ከሚባለው ስቴት ተነስተሽ አሜሪካ ወደ ጎና አቋርተሽ ወደ ምስራቅ እስከዚህ እስከ ዌስት ቨርጂኒያ ድረስ ከኢሊኖይ ብንነሳ እስከ ቴነሲ እስከነ ቴክሳስ ድረስ የሚወርደውን መሀል ላይ ያለውን ገጠሬውን ነው። ያ የዛ ህዝብ ይሄ መካከለኛው አሜሪካ ላይ የሚኖረው ህዝብ ቁጥር እያነሰ ስለሆነ አሁን ትልቁ ክርክር ምንድን ነው? አብዛኛው ህዝብ የሚመርጠ እኛ እያለን በዚህ በኤሌክቶራል ኮሌጁ ምክንያት ሪፑብሊካኖቹ ሁሌ እያሸነፉ ነው እና ስርዓቱ እኛን የሚበድል ነው የሚል ነገር አለ። አሁን ከእኛ ጋር ላይ ያይዘው ይሄንን ሲሆን ይሄ አሁን ምርጫ ተደርጎ ኢትዮጵያ ውስጥ እንደምታውቂው አዲስ አበባ ውስጥ በአብዛኛው ገዢው ፓርቲ እያሸነፈ ነው የሚል ጭምጭምታ አለ። እንደምታውቂው፣ አንዱ ገዥው ፓርቲ የሚያሸንፍበት ምክንያት የተቃዋሚ ፓርቲዎቹ ድምፅ ሁልጊዜ ብዙ ተቃዋሚ ፓርቲ ስላለ ስለሚፈረካከስም ነው እና ሰዎች ምን እያሉ ነው ያለው ይሄ ፈርስት ፓስት ዘ ፖስት በአንድም ይሁን በሁለትም ይሁን አንደኛ ያወጣው ሰው የፓርላማ ይግባ የሚባለው አሰራር ሲስተሙ ማይኖሪቲዎችን የሚጫን ነው። ስለዚህ ፕሮፖርሽናል ወደሚባል ወደ መደበኛ በመደበ በመከፋፈል ይደረግ እያሉ መጥተዋል እና ልክ እኛ እንደዚህ አይነት የሲስተም ፕሮብሌም አለ እንደሚባለው፣ አሜሪካን ሀገር ደግሞ የዚህ ኤሌክትራል ኮሌጁ ጉዳይ ችግር አለበት የሚለው ሕዝብ ድምፅ እየጨመረ ነው የመጣው ሲሆን የመጨረሻውን ድምፅ የሚሰጠው ማን ነው? የፕሬዚዳንቱን የመተማመኛ ድምፅ የሚያጸድቀው እንግዲህ የየክልሉ ሴክሬተሪ ኦፍ ስቴት ይሏቸዋል። እንደ ውጭ ጉዳይ ሚኒስትር በያቸው። ምክንያቱም በእኛ ሀገር እንደዚ አይነት ስልጣን የለም እና የየክልሉን ምርጫ በነገራችን ላይ ሲሆን፣ የምርጫ ጣቢያ ቁጥር የሚወስነው፣ የምርጫ ታዛቢን የሚወስነው፣ ሌላውን ትተሽ የምርጫ ምዝገባ ምን አይነት ይሁን፣ ለምሳሌ እስከ ስንት ቀን ሰው መመዝገብ ይችላል፣ ምን ይዞ ነው መምጣት ያለበት ሲመዘገብ አሁን አንዱ ሪፐብሊካኖቹ እያደረጉ ያሉት ነገር ምን መሰለሽ፣ አሜሪካን ሀገር ድሮ ሶሻል ሴኩሪቲ ነንበርሽን እስካሳየሽ ድረስና እስከተመዘገብሽ ድረስ የምርጫ አውቀው መምጣት ትችላለች። አሁን ግን አውቀው ስቴት ላይሰንስ አለ ወይ የድራይቨርስ ላይሰንስ በኪስ ካልያዝክ ተመለስ ብሎ ማባረር ወይም ስቴት አይዲ አለ ወይ ካልያዝክ ተመለስ ብሎ የማባረር ድሮ እስር ቤት ገብቶ የወጣ ሰው ካለ ፌለን ዲስኤንፍራንቻይዝመንት ይሉታል። የታሰረ ሰው አይመርጥም የሚል ሕግ ያወጣል። አሁን እንትና በዚህ የታወቀ ነው ኬንታኪ እና ቴነሲ እና የአንድን ዜጋ መብት ምንም አጥፍቶ ይሁን እስር ቤት መጥቶ ተቀጥቶ ከወጣ በኋላ አትመርጥም ብሎ መከልከል እና ይህን የሚያደርጉበት ምክንያት ምርጫ የምርጫ ሕጉን የመደልደል ስልጣን ቅድም እንዳልኩሽ ስቴቶቹ ናቸው ያለው፣ እና ይህን የሚሰራው ሰውዬ ሴክሬታሪ ኦፍ ስቴት ይባላል። ሴክሬታሪ ኦፍ ስቴቶቹ ምርጫውን ደምረው አውጥተው ከጨረሱ በኋላ ለፌዴራል ኤሌክትራል ኮሚሽኑ ይልካሉ። ፌዴራል ኤሌክትራል ኮሚሽኑ ይሄ ኤሌክትራል ኮሌጅ ያለበት ማለት ነው። እነሱ እገሌ ነው ያሸነፈው ይሉና ያው ለከፍተኛው ፍርድ ቤት ለሱፕሪም ኮርት ይቀርባል። ሱፕሪም ኮርቱ ያንን ኢንዶርስ ያደርጋል። ግን ኤሌክትራል ኮሌጁና ፌዴራል ኤሌክትራል ኮሚሽኑ የፕሬዚዳንቱን ውጤት ካሳወቁ በኋላ ማን ፕሬዚዳንት እንደሆነ ካሳወቁ በኋላ የተሸነፈው ሰው አይ ምርጫ ተጭበርብሮብኛል ወይም ውጤቱን አልቀበልም ካለ ለአሜሪካ ከፍተኛው ፍርድ ቤት ሱፕሪም ኮርት ኦፍ ዩናይትድ ስቴትስ አቤት ብሎ አመልክቶ ምርጫው እንደገና ክርክር ያለባቸው ቦታ እንዲቆጠር እንዲመረመር ይደረጋል። ይህን የማድረግ ስርዓት አለ። ጆርጅ ቡሽ በዛ አይነት ምርመራ ነው ተመልሶ ስልጣን አግኝቶ የተመረጠው። ይሄ ነገር አሁን አሁን እየተለመደ የመጣ ነገር ነው፣ የመሟገት ነገር ማለት። በአጠቃላይ በዩናይትድ ስቴትስ ምርጫ የትኛውንም ያህል ቁጥር ያለው መራጭ ድምጽ ቢሰጥም የመጨረሻውን ድምጽ የሚሰጡት አምስት መቶ ሰላሳ ስምንቱ የኤሌክቶራል ኮሌጅ አባላቱ ናቸው። አንዱ ተወዳዳሪ አሸናፊ ሆኖ ለመውጣት ከዚህ ውስጥ ቢያንስ ሁለት መቶ ሰባውን ድምጽ ማግኘት ይኖርበታል። ፕሮፌሰር ጌታቸው በበኩላቸው በኤሌክቶራል ኮሌጁ ውጤት የማይስማሙ አቤቱታቸውን ለጠቅላይ ፍርድ ቤቱ